ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኝታችን ጀመረ በኢትዮጵያ ለአንድ ወር ይዘልቃል የተባለ የጸሎትና የምህላ ጥሪ ተላለፈ። በማኅበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናቸው። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምእመናን በማስተማር በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ፣ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው። ፕሬዚደንት ሳህለ ወርቅ ዘውዴ ከተናገሩት የተቀነጨበ ነው የሰማችሁት። የዘጠኝ ወር ሕፃንና እናቱን ጨምሮ ስምንት ሰዎች ኮሮና ቫይረስ ተገኝቶባቸዋል። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። ከቤት እየሰራሁ እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ዋሽንግተን ዲሲ ነው ያለሁት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደው አለ ማዳመጥ ትችላላችሁ ብርሃን ኃይሉ በቅንብሩ አብረኛ ያለች ቨርጂኒያ ከሚገኘው ቤቷ ነው እያቀናበረች ያለችው አሁን ወደ ሰዓቱ ዋና ዋና የዓለም ዜና ልውሰዳችሁ በኢትዮጵያ ባለፉት 24 ሰዓታት የላብራቶሪ ምርመራ ከተደረገላቸው 264 ሰዎች ውስጥ ስምንቱ በኮሮና ቫይረሶቹ ሁሉም ኢትዮጵያውያን ናቸው በኢትዮጵያ በቫይረሱ የተያዙ ሰዎች ብዛት አምሳ ሁለት ደርሷል ማለት ነው። በበሽታው መያዛቸው ከተረጋገጠው ስምንት ሰዎች አምስቱ ከዱባይ የመጡና በለይቶ ማቆያ ክትትል ሲደረግላቸው የቆዩ ናቸው ተብሏል። አፍሪቃ የክትባት መሞከሪያ ማዕከል አትሆንም ሲል የዓለም የጤና ድርጅት አስታወቀ። አፍሪቃውያን የኮቪድ-19 ክትባት መሞከሪያ ማዕከል እንደማይሆኑ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ግልጽ አደረጉ። ሁለት የፈረንሳይ የሳይንስ ጠቢባን አጉሪቱ የክትባት መሞከሪያ ማዕከል እንድትሆን ያቀረቡትን ሐሳብ ዋናው ዳይሬክተር አውግዘዋል። አፍሪካ የማንኛውም አይነት ክትባት ማዕከል እንደማትሆንና ልትሆንም እንደማትችል አስረግጠው ተናግረዋል። የቅኝ አገዛዝ አስተሳሰብ መቆም አለበት በማለት በሃያ አንደኛው ክፍለ ዘመን የዚህ አይነቱን ሐሳብ ከሳይንቲስቶች መስማት ውርደት ነው ብለዋል ዶክተር ቴድሮስ አድሓኖም። ይህ ዜና የተገኘው ከኢትዮጵያ የዜና አገልግሎት ነው። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ሲባል 1601 የህግ ታራሚዎች በይቅርታ እንዲፈቱ ተወሰነ። እስረኞቹ ከዛሬ ጀምሮ ወደ ቤተሰቦቻቸው እንደሚለቀቁ የክልሉ የጸጥታና የአስተዳደር ቢሮ ገልጿል። ሙልጌታ ጽበሀ ዝርዝር ዘገባለው የትግራይ ክልል የኮሮና ቫይረስ ወረርሽኝ መከላከል ኮማንድ ፖስት አባልና የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩም ትላንት ማምሻውን በሰጡት መግለጫ እንዳመላከቱት ለኮሮና ቫይረስ ተጋላጭ የሆኑ የህግ ታራሚዎች በይቅርታ እንዲለቀቁ የክልሉ መንግስት ወስኗል። በይቅርታ እንዲፈትኑ የተወሰነላቸው እስረኞቹ በቆይታቸው ጥሩ ስነ ምግባር ያሳዩና በጥፋታቸው የተጸጸቱ ናቸው ብለዋል። በዚህም የይቅርታ ጉና ሟልተው ለተገኙ ነው ይቅርታ የተደረገው ሲሉ ገልጸዋል። ታራሚዎቹ ከዛሬ ጀምሮ ከቤተሰቦቻቸው ጋር እንደሚቀላቀሉም አቶ ተኪው አስታውቀዋል። የማጣራት ስራ ተሰርቶ በነበረው የኮማንድ ፖስት መድረክ ላይ 1601 የይቅርታ ተጠቃሚ እንዲሆኑ ውሳኔ ያስተላልፋል ማለት ነው። በለካቴት 45ተኛ የውሀት ልደት 2332 እንደወጡ ይታወቃል። አሁን ደግሞ የነበረን የይቅርታ መመሪያ እንዳለ ሆነ ነገር ግን በቫይረስ ሊጠቁ የሚችሉ ግምት ውስጥ በማስገባት ይህን ያህል የሕግ ታራሚዎች ይህን እድል እንዲያገኙ ተወስኗል። አጠቃላይ ሁኔታውን እየተገመገመ የሰው ሕይወት የማስቀደም ስራ የተሰራ እንደሚካሄድ ለመግለጽ ይፈልጋለሁ። በይቅርታ የሚወጡ እስረኞች ወደ ቤተሰቦቻቸውን ለመቀላቀል በክልሉ በታወጀው አስቸኳይ ጊዜ አዋጅ ከአንድ አካባቢ ወደ አንድ አካባቢ መጓዝ ስለማይፈቀድ ለነሱ ተብሎ በልዩ ሁኔታ መጓጓዣ እንደተዘጋጀላቸው አቶ ተኪዩ ገልጸዋል። ታራሚዎቹም በጥፋታቸው ተጸጽተው የሚቀላቀሉትን ማህበረሰብ እንደሚክሱ እምነታቸው መሆኑ የገለጹት ኃላፊው የኮሮና ቫይረስ ወረርሽኝ በመከላከል ዙሪያ እንዲያግዙ ጥሪ አቅርቧል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም። የአንድ የካሜሩን ከተማ ከንቲባ በሀገሪቱ 658 ሰዎች ያጠቃውን ኮቪድ-19ን መዛመት ለመገደብ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ እንዲሆን አዘዋል። በሀገሪቱ ዘጠኝ ሰዎች በኮሮና ቫይረስ መሞታቸው ተዘግበዋል። ደዋ ላይ የተባለችው የባህር ጠረፍ ከተማ ከንቲባ ሮጀር እምባሳ እንዲኔ ስለ ጭምብል ማድረግ ትዕዛዝ ትላንት እንዳስተላለፉ ሰራተኞች እየተዘዋወሩ ሊታጠቡ የሚችሉ ጭንብሎችን ማከፋፈላቸው ተዘግቧል። የቻድ አምባገነን መሪ የነበሩት ሕሰን ሀብሬ ሴኔጋል ከሚገኘው እስር ቤት ወጥተው ለሁለት ወራት ያህል በቤታቸው እንዲቆዩ አንድ ዳኛ ወስነዋል። በስብዕና ላይ ወንጀል በመፈጸም ተከሰው እድሜ ፍታህ የተፈረደባቸው ሀብሬ በሰባዎቹ ዓመታት የእድሜ ክልል ውስጥ ያሉ በመሆናቸው በኮቪድ 19 እንዳይጠቁ ጥንቃቄ ያስፈልጋል ተብሎ ነው ለ60 ቀናት ያህል በቤታቸው እንዲቆየ የተወሰነው። በአገዛዛቸው ወቅት ጉዳት ደርሶብናል የሚሉ ሰዎች ውሳኔውን እንደተቃወሙ የፈረንሳይ የዜና አገልግሎት ዘግቧል። ሴኔጋል ውስጥ 226 የቫይረሱ በሽተኞች እንዳሉ ተዘግቧል። ሁለት ሰዎች ሕይወታቸውን አጥተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጃፓን ዛሬ በአንዳንድ የሀገሪቱ ክፍሎች በኮሮና ቫይረስ መስፋፋት ምክንያት አስቸኳይ አዋጅ ደንግጋለች። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ተይዘው ሆስፒታል ይገኛሉ። የዩናይትድ ስቴትስ ባለሥልጣኖች የኮሮና ቫይረስ በበረታባቸው አንዳንድ አካባቢዎች የመዛመቱ መጠን የማዝገብ ምልክት ሳይታይ እንዳልቀረ ጠቁመዋል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ በቶኪዮና በሌሎች ስድስት አካባቢዎች የአስቸኳይ ጊዜ አዋጅ የደነገጉት ሕዝቡን ከቫይረሱ ለመከላከል መሆኑን ገልጸዋል። ሰዎች ለአንድ ወር ያህል ከቤት እንዳይወጡ ያዛል አዋጁ። የሀገሪቱን ኢኮኖሚ ለመደጎም የአንድ ትሪሊዮን ዶላር ተመድበዋል። የብሪታንያ ጠቅላይ ሚኒስትር ሁኔታ እየተባባሰ በመሄዱ በጠና ታመው እየታከው መሆናቸው ታውቋል። ብሪታንያ ውስጥ የቫይረሱ መዛመት ተባብሶ ባለፈው እሁድ 600 ሰዎች እንደሞቱ ትላንት ሰኞ ደግሞ 400 ሰዎችን እንዳጣች ብሪታንያ አስታውቃለች። በዩናይትድ ስቴትስ 11 ሺህ ሰዎች ህይወታቸውን አጥተዋል። በሙታን ብዛት ከኢጣሊያና ከስፓኝ ቀጥላ ሶስተኛዋ ሀገር ሆናለች። ዩናይትድ ስቴትስ ላይ ከደረሰው ሞት 40 ከመቶው ኒውዮርክ ውስጥ ነው። አብዛኞቹ ደግሞ ኒውዮርክ ከተማ እንደሞቱ ተዘግቧል። የቫይረሱን መዛመት በመገደብ በኩል የመሻሻል ምልክት መታየቱን የኒውዮርክ አስተዳዳሪ አንድሪው ኮሞ ጠቁመዋል። ነገር ግን አስፈላጊው ጥንቃቄ ማድረጉ እንዲቀጥል መክረዋል። በደቡብ ኮሪያ የመሻሻሉ ሁኔታ እየቀጠለ ነው። ዛሬ 47 አዲስ የቫይረሱ በሽተኞች እንደተገኙ ታውቋል። ነገር ግን የማገርሸቱ ሁኔታ እንዳይከተል ሲሉ ሰዎች ከቤታቸው እንዳይወጡ ባለሥልጣኖች መምከራቸውን ቀጥለዋል። አውስትሬሊያን እና ዴንማርክን በመሳሰሉት የአውሮፓ ሀገሮች አንዳንድ መሻሻል መታየቱ ተዘግቧል። ናይጄሪያ ውስጥ ፋንኬ አኬምቤሎ ቤሎ የተባለች ተዋናይት ሕዝቡ ከቤት እንዳይወጣ ብትሰብክም፣ ለባለቤቷ የልደት ቀን በዓል በማድረጓ የማህበረሰብ አገልግሎት ቅጣት ተፈርዶባታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ዋናው ተቆጣጣሪ ያቀረቡትን የእጥረት ዘገባን እየተከራከሩ ነው። ዋናው ተቆጣጣሪ ያቀረቡት ዘገባ ለሕክምና ሰራተኞች የጤና ደህንነት የሚያስፈልገው መሳሪያ እጥረት መኖሩን፣ ሰዎች በቫይረሱ ተይዘው እንደሆነ ለማጣራት የሚያስፈልገው የምርመራ መሳሪያ እጥረት እንዳለም አመላክተዋል። ፕሬዚደንት ትራምፕ ትላንት ስለ ዘገባው በጋዜጠኞች ሲጠየቁ ግን የተሳሳተ ዘገባ ነው ሲሉ ተከራክረዋል። በዓለም ደረጃ ካለው የበለጠ ምርመራና ውጤት አግኝተናል በማለት የሀገሪቱ የጤናና የሰብአዊ አገልግሎት ተጠባባቂ ዋና ተቆጣጣሪ ያቀረቡትን ጥናታዊ ዘገባ እንደማይቀበሉ ገልጸዋል። ይህን ዘገባ ያቀረቡት ባለስልጣን ማን እንደሆነ እና መቼ ስልጣን ላይ እንደወጡ ፕሬዝደንቱ ጋዜጠኞቹ እንዲነግሯቸው ከጠየቁ በኋላ በኦባማ ጊዜ የተሸሙ ማለት ነው በማለት አንጓጠዋል። በሌላ በኩል ደግሞ ሃይድሮክሲክሎሬኪን የተባለው ለወባና ሌሎች በሽታዎች የሚሰጠው መድኃኒት ለኮሮና ቫይረስ በሽታ የሚረዳ መሆኑን በሳይንሳዊ መንገድ ያልተረጋገጠ ቢሆንም ለቫይረሱ ሕክምና ዩናይትድ ስቴትስ ወደ 30 ሚሊዮን የሚጠጋ የሃይድሮክሲክሎሮኪን ኪኒን ገዝታለች ብለዋል ፕሬዚደንት ትራምፕ። ከፍተኛ የሀገሪቱ የጤና ጉዳይ ጠበብት መድኃኒቱ ገና ጥናት እየተደረገበት ያለ እንጂ ከኮቪድ-19 በሽታ የሚያድን መሆኑ አልተረጋገጠም በማለት ቢያስጠነቅቁም ፕሬዚደንት ትራምፕ ግን መድኃኒቱን በመውሰድ ምን ይጎዳሉ? በማለት በሽተኞች ሃይድሮክሲክሎሮኪንን እንዲወስዱ እያበረታቱ ነው። የአፍሪካ ፋርማሲዎች ወይም የመድኃኒት መሸጫ መደብሮች የውባ መድኃኒት የሆነው ሃይድሮክሲክሎሮኪን እያለቀባቸው መሆኑ ተዘግቧል። በሳይንሳዊ መንገድ ያልተረጋገጠ ቢሆንም ለቫይረሱ በሽታ መድኃኒት ይሆናል በሚል ሰዎች እየገዙት ነው ተብለዋል። ሃይድሮክሲክሎሮኪን ወባን፣ ሎፖስንና ቁርጥማትን ለማከም የሚጠቅም መድኃኒት መሆኑ ታውቋል። ፕሬዚደንት ትራምፕ ግን የኮሮና ቫይረስ በሽተኞች እንዲጠቀሙበት አበክረው እየገፉ ነው። የአውስትሬሊያ ካርዲናል ጆርጅ ፔል ከሁለት ዓመታት በፊት በልጆች ላይ የወሲብ በደል ፈጽመዋል ተብለው ክስ ተመስርቶባቸው የነበረ ሲሆን ዛሬ የሀገሪቱ ከፍተኛ ፍርድ ቤት ከክሱ ነጻ እንዲሆኑ በይኗል። የ78 ዓመት ዕድሜው ካርዲናል ሜልበርን በሚገኘው የቅዱስ ፓትሪክ ካቴድራል ሊቀ ጳጳስ እያሉ እንደ አውሮፓ አቆጣጠር በ1996 ዓ ም በሁለት የቤተ ክርስቲያኑ አገልጋይ ወንድ ልጆች ላይ የወሲብ በደል ፈጽመዋል በሚል ነበር የተከሰሱት። አምና የስድስት ዓመታት እስራት ተፈርዶባቸው ነበር። ይግባኝ በማለታቸው ግን የሀገሪቱ ከፍተኛ ፍርድ ቤት ክሱ ሙሉ በሙሉ አሳማኝ አለመሆኑ ከመጀመሪያውኑ መታየት ነበረበት በማለት በነጻ ለቋቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አመሰግናለሁ። አዳነች ለዜናው፣ ሜሪላንድ ከሚገኘው ቤቷ ነው ዜናውን ያሰማችን አዳነች። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 ና በ15785 ኪሄ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላፍላችሁ የማክሰኞ መጋቢት 29 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሀሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመት ይቻላል። በተለመደው አጠራር የሕዳር በሽታ የሚባለውና ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለው ስፓኒሽ ፍሉ የሚባል እንዲሁ ዓለምን ያዳረሰ ወረርሽኝ የዛሬ መቶ ዓመት ገደማ ኢትዮጵያ ውስጥም ተስፋፍቶ ያደረሰውን የበዛ ሞትና ጉዳት ለመቋቋምና ለማቆም ቤተ እምነቶችና የሃይማኖት አባቶች ብዙ እንደጣሩና ውለታ እንደሰሩ ታሪክ ዛሬ ያስታውስላቸዋል። ይህ በሽታ ተላላፊ መሆኑን አውቅ ያለሁኝ፣ ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ። ከማንም ልገናኝ አይገባም። በሁለተኛው አጋማሽ ዘገባ ይዘናል። አብራችሁን ቆዩ። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የዘጠኝ ወር ህፃንና ወላጅናቱን ጨምሮ ስምንት ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጹ። የኢትዮጵያ የሃይማኖት ተቋማት ጉባኤ ደግሞ ለአንድ ወር የሚቆይ ልዩ የጸሎት ስርዓት ለማከናወን ለመላው ምዕመን ጥሪ አስተላልፈዋል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 24 ሰዓታት የላብራቶሪ ምርመራ ካደረገላቸው 264 ሰዎች ውስጥ ስምንት ሰዎች የኮሮና ቫይረስ እንደተገኘባቸው አስታውቋል። ይህን ተከትሎ አጠቃላይ ቫይረሱ የተገኘባቸው ሰዎች ቁጥር 52 መድረሱን የተገለጸው የኮሮና ቫይረስ ከተገኘባቸው ስምንቱ ሰዎች አምስቱ ከዱባይ የመጡና በለይቶ ማቆያ ውስጥ ክትትል ሲደረግላቸው የነበሩ ሲሆን አንዱ የዘጠኝ ወር ሕፃን። ሌሎቹ ቫይረሱ የተገኘባቸው አንዷ ከታይላንድ መጥታ በለይቶ ማቆያ ክትትል ሲደረግላት የነበረች የ24 ዓመት ሴት ኢትዮጵያዊ ስትሆን ከእንግሊዝ ለንደን መጥታ በአዲስ አበባ ለይቶ ማቆያ ክትትል ሲደረግላት የነበረ የ30 ዓመት ሴት ኤርትራዊት እንደምትገኝም ተገልጿል። ሌላኛው የ19 ዓመት ዕድሜ ያለው ኢትዮጵያዊ የውጭ አገር ጉዞ ታሪክ የሌለውና ከማጋ ንክኪ እንደነበረው እስካሁን ያልተለየ መሆኑ ተገልጿል። በሀገርና ዓለም ላይ የሚታየውን የኮሮና ቫይረስ ወረርሽኝን የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በመላ የሀገሪቷ ክፍል ተግባራዊ የሚሆን ለአንድ ወር የሚቆይ ልዩ የጸሎትና የንስሐ መርሃ ግብር ትናንትና ይፋ አድርገዋል። ሁሉም የእምነት አባቶች በመርሃ ግብሩ ላይ የተሳተፈው ሲሆን የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ዝግጅቱ ላይ ተገኝተው መልእክት አስተላልፈዋል። የሃይማኖት አባቶች በማህበረሰባችን ውስጥ ልዩ ቦታ ያላችሁ የህሊና ልዕልና የተለበሳችሁ ናቸው። በሀገራችን ዋና ዋና የጋራ ጉዳዮች ላይ ተከታዮቻችሁን ምእመናን በማስተማር፣ በማሰባሰብ፣ በመምከር፣ በማበረታታት ተስፋ እንዳይቆርጡ፣ እንዳይፈሩ እንዳይደናገጡ በማድረግ ያላችሁ ሚና ከፍተኛ ነው። የሰው ልጅ ዙሪያው ገደል ሲሆንበት ከጨለማ ሌላ አልታይ ሲለው ከዚህ ጨለማ በኋላ ብርሃን እንዳለ በማሳመን የህይወት ጽዋው በግማሽ ሙሉ እንጂ በግማሽ ጎዶሎ እንዳልሆነ ልታሳምኑ የምትችሉ ትልቅ ምርኩዝ ናቸው። በሌላ በኩል የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ ስርጭትን ለመከላከል የታክሲ አገልግሎት የሚሰጡ ተሽከርካሪዎች የተሳፋሪ ቁጥርን በግማሽ እንዲቀንሱ ውሳኔ አስተላልፏል። በውሳኔው ላይ ቪኦኤ ያነጋገራቸው የአዲስ አበባ ከተማ ትራንስፖርት ባለስልጣን ምክትል ስራ አስኪያጅ አቶ በድሉ ሌሊሳ ተከታዩም ብለዋል። ይሄ ውሳኔው የብዙሃን ትራንስፖርት አገልግሎት የሚሰጡ ታክሲዎችን፣ የከተማ አውቶቡሶችን፣ እንደዚሁም ባጃጅ የሚመለከት ነው። እንደዚሁም ሞተር ሳይክልን ይመለከታል። ማለት ታክሲዎች አስራ ሁለት ሰው የሚጭኑ የነበሩት ስድስት ሰው እንዲጭኑ ነው ሀይገሮች፣ አራት ሰው ይጩም ነበር አሁን አስራ ሁለት ሰው ቅጥቅጥ። በተመሳሳይ የአውቶቡሶች ደግሞ የአንበሳና የሸገር አውቶቡሶችም በሚመለከት ወደ ሰላሳ ሰው ዝቅ እንዲሉ ተደርጓል ማለት ነው። ዛሬ የወጣው መግለጫ የሀገር አቋራጭ ትራንስፖርትን በተመለከተ በአዲስ አበባ የሚገኙ የሀገር አቋራጭ ትራንስፖርት ባለንብረቶች የአዲስ አበባ ከተማ አስተዳደር ጥሪ አቅርቧል። ምንድን ነው የታሰበው? የትራንስፖርት አማራጭ ማስፋት ስለሚያስፈልግ ዛሬም አሁን ትግበራው ሲጀመር በተወሰነ መልኩ ሰልፎች ተስተውለዋልና በአንድ ታክሲ የሚሄዱት አሁን በሁለት ታክሲ ስለሚሄዱ ተጨማሪ አቅርቦት፣ የትራንስፖርት አቅርቦት ስለሚያስፈልግ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍል የትራንስፖርት እንቅስቃሴ ስለተገታ አሁን ሀገር አቋራጭ አውቶቡሶች እንቅስቃሴ ላይ አይደሉም እና ከተማው ላይ ማገልገል እንዲችሉ በተሻለ መልኩ የከተማ ውስጥ ያለውን የትራንስፖርት እጥረት እንዳይከሰትና በተሻለ መልኩ ለማገልገል እንዲያመች ተብሎ ታስቦ ነው ጥሪው የተላለፈላቸው። ያው ጥሪውን ተከትለው ለጥሪው ምላሽ የሚሰጡት የአገር አቋራጭ አውቶቡሶች ሲመጡ ያው ትምህርት የሚሰጣቸው ይሆናል። ታክሲዎችና ሀይገር አውቶቡሶችን የመጫን አቅማቸውን ወደ መደበኛ እስኪመለስ ድረስ ቀድሞ ከነበረው የታሪፍ ክፍያ ተሳፋሪዎች በእጥፍ አድርገው እንዲከፍሉ የተወሰነ ሲሆን ከመጋቢት 29 ጀምሮ ታክሲም ሆነ ሃይገር አውቶቢስ ከጠዋቱ 12 ሰዓት በፊትና ከምሽቱ 2 ሰዓት በኋላ አገልግሎት እንዳይሰጥ መታገዱም ተገልጿል። ይህንን ድንጋጌ አልፎ የተገኘ ማንኛውም አሽከርካሪ የአምስት ሺህ ብር ቅጣት የሚጠብቀውና በተጨማሪም የአሽከርካሪው መንጃ ፈቃድ እስከ መጨረሻው እንዲታገድ የሚደረግበት ውሳኔ መተላለፉ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ሙክታርን ለዘገባው። የትንታኔው መጽሔት ይቀጥላል። ለጋና የአምቦ ዩኒቨርሲቲዎች በኮሮና ቫይረስ መተላለፍና ኮቪድ-19 ላይ ለሰው እውቀት ለማስጨበጥ ከከተማ እስከ ገጠር እየሰሩ መሆናቸው ተገልጿል። ሰው ማህበራዊ መራራቅን አሁንም ተግባራዊ እያደረገ አይደለም ሲሉ ደግሞ የዩኒቨርሲቲዎቹ ፕሬዝደንቶች ወቅሰዋል። ናኮር መልካ ዝርዝሩ የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና እንዲሁም የጤና ኮሌጅ መምህራን እና መላው የዩኒቨርሲቲው መምህራን ከባለፈው ሳምንት ቅዳሜ ጀምሮ በተለያዩ ከተሞች ኮሮና ቫይረስን አስቀድሞ ለመከላከል እየሰጡ ስላሉት ግንዛቤ እንዲህ ይገልጻሉ። የሰማ ማስኖት እንዲሰጥ ያልሰማን እንዲሰማ በዚሁ በሕክምና ተቋማት እንወጡትን ምክሮችን በተለያዩ ከተሞች በአካል በመሄድ ቡድኑንም መራው እኔ ነኝ። ነገር ግን ከምዕራብ ሸዋ ጤና ቢሮ ሰዎች ጋር እንዲሁም ከኛ ሪፍራል ሆስፒታል ሐኪሞች የተገኙበት መምህራኖቻችን የተገኙበት በአካል ተገኝተን በተለያዩ ከተሞች የግንዛቤ ማስጨበጫ ስራ እየሰራ ያለ ነው። አራት ከተሞች ሄደናል። መጀመሪያ ጀመር ነው ቅዳሜ ዕለት አምቦ ከተማ ውስጥ መጀመር ነው። ዕለቱ ትልቅ የገባ ቀን ነበረ። ቀጥሎ ባቢች የሚባል ከተማ ይም፣ ከዛ ጉደር፣ ዛሬ ሁለት ከተሞች ጥቁር እንጪኒ እና ሸነን የሚባሉትን ከተሞች ነው የሸፈን ነው እስካሁን እግረ መንገዳችሁን በዛ አካባቢ ያሉትን የገጠር ህብረተሰቦችንም እንደዛው ግንዛቤ ትሰጣላችሁ? አዎ አዎ እየሰጠን ነው የምናልፈው። በተቀዳ ድምፅ ማለ እኛም በማይክ እየተናገር መልእክት እያስተላለፍ ነው የምንሄደው። መንገዶች ላይ ወረቀቶችን እየበተን ነው የምንንቀሳቀሰው። ይህ ግንዛቤ መስጠቱ ስራ በሌሎችም ከተሞች እና የገጠሩ ህብረተሰብ በሚኖሩባቸው ስፍራዎች እንደሚቀጥል ተናግረዋል ዶክተር ታደሰ። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ይሱፍም ኮሮናን አስቀድሞ ለመከላከል የዩኒቨርሲቲው ማህበረሰብ የግንዛቤ ተግባር ላይ እየተሳተፈ እንደሚገኝ ገልጸዋል። ቀድሞ በኮሚቴ ሬዲዮ ማቀምት ፋና ኤፍ ኤም እንጠላለ በዛ ላይ ዘላቂነት ለአንድ ሳምንት በላይ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል አለ። ያ ሪፈራል ሆስፒታል ውስጥ ያሉት ስፔሻሊስት ሐኪሞች አሉ። ከዚህ ውስጥ ስራ ጋር የተያያዘ ሙያ ያላቸው እነሱ በየቀኑ ሰፊ የግንዛቤ ማስጨበጫ ስራዎች ሲሰሩ ነበረ። በተለያዩ ፓምፕሌቶች፣ ባነሮች በተለያዩ መንገድ ህዝቡ ጋር ለመድረስ ከፍተኛ ጥረት ሲያደርጉ ነበረ በዛ መጨረሻ ላይ በሰፊው ባለፈው ሶስት አራት ቀን ደግሞ ወደ ህዝቡ በመውጣት ወደ ገበያ አካባቢ፣ ወደ መናራ አካባቢ፣ በነቀምት አካባቢ እንደዛውም አለፍ ብለንም ወደ አካባቢ ያሉት ወረዳዎች አሁን ዛሬ የተጀመሩ ስራዎች አሉ። ምንም ያህል እንደ ዩኒቨርሲቲ ያለ ተቋም የጤና ባለሙያዎችና መንግስት ወረርሽኙን አስቀውታዎች መዘናጋት እንደሚታይ ማስተዋላቸውንም የዩኒቨርሲቲ ፕሬዝዳንቶቹ ገልጸዋል። የታዘብነው ነገር በተለይ ከማህበራዊ መራራቅ ወይም ሶሻል ዲስታንስ የምለው ነገር በተለይ እኛ አስበንበት ከተሞች ስንድ ትላልቅ ገበያ የሚሆኑበትን ቀን ነው መርጠን የምንሄደው። ይሄ የገበያው ሁኔታ ምን ይመስላል የምለውንም ለማየት ነው። ሰው ሰምቷል ወይ የገጠሩ ህዝብ ሰምቷል ወይ እየተጠነቀቀ ነው የምለውንም ለማየትም በዛውም ለማስተማር ነው። እና ባየናቸው ከተሞች በአብዛኛው ከአምቦ በስተቀር የዚህ ማህበራዊ ርቀት ወይም ሶሻል ዲስታንስ ነው ነገር ብዙም ሰው የተገነዘበው አይመስልም። በጣም ትስስክ የሆነ የግብይት ሂደት ነው ያለው። ሰው ብዛት ያለው ሰው አለ ከገጠር ከተማ የመጡ ሰዎች አሉ። ይሄንን እዳዙ ነው በጣም አሳሳቢ ነገር ግን በአብዛኛው የሚባል ሁኔታ የአመለካከት ግንዛቤ ለውጥ አይታይም በሰፊው። ስለዛም አሁን በየቦታው በየገበያ ቦታም፣ በትራንስፖርቴሽን መናር አካባቢ፣ በአንዳንድ እንቅስቃሴዎች ህዝቡ እንደ በፊቱ በሶ የመታየት በበሽታው በሚያጋልጥ ሁኔታ የመንቀሳቀስ ሁኔታዎች ይታያሉ። ለዚህም መፍትሄ ነው የሚሉትን እንዲያስረዳሉ አሁን ሰፊ ስራ የሚፈልግ ነው። ይሄ ግንዛቤ ማስጠበቂያ ስራ ገና ተጠናክሮ መቀጠል እና ብዙ ስራዎችን መስራት ያስፈልግ እንግዲህ ህዝቡ ከመዘናጋት ወጥቶ የሚሳለፉ መልዕክቶችን ግንዛቤዎችን ተቀብሎ ካልተቀበረ ድረስ ለውጥ ማምጣት አችልም። ግን ያን ለማምጣት ሌላም ተጨማሪ እርምጃዎችን በመንግስትም እየታሰበ መወሰድ ያስፈልጋል። ጊዜ ነው የማስበው። ወደ እያንዳንዳችን ቤት ወደ እያንዳንዳችን ጎረቤት ወደ እያንዳንዳችን ማህበረሰብ እንዳይገባ ሁሉም ሰው ድርሻ አለው ብለን ነው የምናምነው። ማድረግ ያለብን በተለይ ግንዛቤ ማስጨበጡን አጠናክረን እንቀጥላለን። በዩኒቨርሲቲያችን ቢያንስ በምዕራብ ሸዋ ስር ያሉትን ትናንሽ ከተሞች የማደራረስ አላማ ነው ይዘን ያለ ነው። ከተሞቹን ብቻ ሳይሆን እግረ መንገድ ከገጠር የሚመጡትንም ሰዎች እናገኛለን። አንድ አሁኑ እንደጀመር ነው የገባ ቀኖችን ተከትለን እንሄዳለን። ምክንያቱም ይሄ ግንዛቤ ማስጠበጡ ከሁሉም የሚሻለው እሱ ስለሆነ ነው። በሽታ ህብረተሰቡ ውስጥ እንዳይሰራጭ መቆጣጠር ካልቻል በሽታው ወረዳ ገብቶ ቀበሌ ገብቶ እያንዳንዱ መንደር ከገባ በኋላ ባለን የሕክምና አቅም አክመን ለማዳን በጣም ከባድ ነው። የዩኒቨርሲቲዎቹ ሪፈራል ሆስፒታሎች የኮሮና ቫይረስ ወረርሽኝን በየአካባቢው የሚከሰት ከሆነ ለይቶ ለማቆየትና ለማከም ቅድመ ዝግጅት ማድረጋቸውን ገልጸዋል። የዩኒቨርሲቲ ተማሪዎች ወደ ቤተሰቦቻቸው የተሸኙ በመሆኑም ዩኒቨርሲቲዎቹም ለዚሁ አገልግሎት የሚውሉ መሆኑን ጠቁመው፣ ነገር ግን ወረርሽኙ ከመከሰቱ በፊት ህብረተሰቡ አስቀድሞ ጥንቃቄ እንዲያደርግ እንዲሁ በጤና ባለሙያዎች የሚተላለፉ ምክሮችን ተግባራዊ በማድረግ ራሱን፣ ቤተሰቡንና ሌላውን የህብረተሰብ አባላት ከበሽታው እንዲጠብቅ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ተከታዩ ዘገባ እናልፋለን ወደ ዓለም አቀፍ የኮቪድ-19 ጉዳዮች ይወስደናል። ለኮሮና ቫይረስ መጋለጣቸው የተረጋገጠው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለሁለተኛ ቀን በሆስፒታል የተጠናከረ የቅርብ ሕክምና ክትትል እየተደረገላቸው ነው። ጃፓን የአስቸኳይ ጊዜ አዋጅ መጥታለች። በዩናይትድ ስቴትስ አንዳንድ አካባቢዎች ደግሞ የኮቪድ-19 ጥፋት ረገብ እያለ ነው የሚሉ ባለሥልጣናት እየተሰሙ ናቸው። ለሌሎችም የዓለምና የዩናይትድ ስቴትስ የኮቪድ-19 ነክ ዘገባዎች ቆንጅት ታየ ቨርጂኒያ ከሚገኘው ቤቷ ተከታዩን ዘገባ አጠናቅራለች። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በቶኪዮና በሌሎች አራት አውራጃዎች አስቸኳይ ጊዜ ለማወጅ የወሰኑት በህይወትና በኢኮኖሚው ላይ ከባድ ጉዳት እያስከተለ ካለው ሁኔታ ህዝቡን መጠበቅ አስፈላጊ ሆኖ በመገኘቱ ነው ሲሉ አስረድተዋል። ለአንድ ወር የሚዘልቀው አስቸኳይ ጊዜ ድንጋጌ ህዝቡ ቤቱ እንዲቀመጥ ለማሳሰብ ጊዜ እንደሚሰጥ ነው መንግስታቸው የገለጸው። በዚያም ላይ መንግስቱ ወደ አንድ ትሪሊዮን ዶላር የሚጠጋ የኢኮኖሚ ድጋፍ ወጪ መድቧል። በሌላ በኩል በኮሮና ቫይረስ መጠቃታቸው እንደተረጋገጠ ከሰው ተለይተው ተቀምጠው የነበሩት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ህመማቸው ሳይሻሻል በመቅረቱ እሁድ ዕለት ሆስፒታል መግባታቸው ይታወሳል። አሁንም ሁኔታቸው በመባባሱ ትናንት ጥብቅ የሕክምና ክትትል ክፍል አይሲዩ ተዛውረዋል። ይሁን እንጂ በመተንፈስ አጋዥ መሳሪያ ሬስፒሬተር የሚረዱበት ደረጃ ላይ እንዳልሆኑ ነው የተገለጸው። ብሪታንያ ውስጥ ከትናንት በስቲያ እሁድ 600 ሰኞ ተጨማሪ 400 ሰዎች በኮሮና ቫይረስ ምክንያት መሞታቸው ተገልጿል። በዩናይትድ ስቴትስ በኮሮና ቫይረስ ምክንያት የሞቱ ሰዎች ቁጥር 11 ሺ የተጠጋ ሲሆን በሞቱት ሰዎች ቁጥር ከጣሊያንና ከስፔን ቀጥላ ሶስተኝነቱን ይዛለች። አርባ ከመቶ ሰዎች የሞቱት ኒውዮርክ ክፍለ ግዛት ከዚያም የሚበዙት ኒውዮርክ ከተማ ውስጥ ነው። የክፍለ ሀገሯ ሀገረ ገዢ አንድሩ ኮሞ ሆስፒታል የሚገቡትና በአስጊ ደረጃ በጽኑ የታመሙ ህሙማን ቁጥር በመቀነሱ የወረሽኙ አሰረጫጨት ጋብ የማለት ምልክት እያሳየ ሳይሆን እንዳልቀረ ተናግረዋል። ያም ብለውም ሰው በግንኙነቱ አካላዊ ርቀት መጠበቁን መቀጠል እንዳለበት ነው ያሳሰቡት። በዚያም ላይ ትምህርት ቤቶችና የግድ ክፍት መሆን የሌለባቸው የንግድ ድርጅቶች እስከዚህ የአውሮፓውያን ሚያዝያ ወር መጨረሻ ድረስ ተዘግተው እንደሚቆዩ አገረገዢው አስታውቀዋል። ይህንን ቫይረስ እንናቀውና ወዮልን፣ በገዛጃችን አበሳችንን ነው የምናየው አሁን የምንሳነፍበት ጊዜ አይደለም ሲሉ አንድሮ ኮሞ አስጠንቅቀዋል። በደቡብ ኮሪያ አሁንም ሁኔታው መሻሻሉን እንደቀጠለ ነው። ዛሬ 47 ብቻ አዲስ ተያዦች መገኘታቸውን ብትገልጽም ታዲያ ባለስልጣናቱ ይህ ይዞታ ሊቀለበስ ይችላል በሚል ስጋት ሰው አሁንም ቤቱ መቀመጡን እንዲቀጥል እያሳሰቡ ናቸው። ሌላው ራሳቸውን ለይተው ባሉበት እንዲቀመጡ የተደረጉ ሰዎች ሹልክ ሹልክ እያሉ እንዳይወጡ ለመከታተል እጅ ላይ በሚታሰር ኤሌክትሮኒክ መሳሪያ ቁጥጥር ለማድረግ የደቡብ ኮሪያ ባለስልጣናት እያሰቡ መሆናቸው ተጠቁሟል። ይህን መሰል የክትትል መንገድ በዩናይትድ ስቴትሷ ዌስት ቨርጂኒያ ክፍለ ግዛት በትናንትናው ዕለት ተፈቅዷል። የአካባቢ አስተዳደር ባለስልጣናት በቫይረሱ መያዛቸው ተረጋግጦ ነገር ግን ለይቶ ማቆያ ማዕከል አንገባም ያሉ ሰዎችን ቁርጭምጭሚት ላይ በሚታሰር ኤሌክትሮኒክ መሳሪያ እንዲከታተሏቸው በፍርድ ቤት ፈቃድ አግኝተዋል። በአፍሪካ የኮሮና ቫይረስ ዜናዎች ደግሞ በሰብእና ላይ ወንጀል በመፈጸም ወንጀል ሴኔጋል ውስጥ እድሜ ይፍታህ እስራት ላይ የሚገኙት የቀድሞ የቻድ አምባገነን መሪ ሂሴኔ ሀብሬ ለሁለት ወራት ከወህኒ ቤት እንዲለቀቁ በፍርድ ቤት ተፈቅዶላቸዋል። ሀብሬ እድሜያቸው በሰባዎቹ አመታት ውስጥ ያሉ አዛውንት መሆናቸውና አረጋውያን ቫይረሱ እንዳይዛቸው እጅግ መጠንቀቅ ያለባቸው መሆኑ ታስቦ ከሰብዓዊነት አኳያ እንዲለቀቁ ጠበቃቸው ጠይቀውላቸው ዳኛው እንደፈቀዱ ነው የተገለጸው። የሴኔጋል ባለስልጣናት አዲስ እስረኞችን ዳካር በሚገኝ የተለየ ወህኒ ቤት ለየብቻ ለማቆየት ማቀዳቸውን ነው ዳኛው የገለጹት። የሂሴኔ ሀብሬ አገዛዝ ሰለባዎች ማህበር ግን አምባገነኑን በጤና ቀውሱ አሳበው መልቀቅ ትክክል አይደለም ብለው ተቃውሞ ማሰማቱን የፈረንሳይ የዜና ወኪል ዘግቧል። በሌላይቱ የአፍሪካ ሀገር ካሜሩን ደግሞ የባህር ዳርቻይቱ ከተማ የዱዋላ ከንቲባ የኮሮና ቫይረስ ወረርሽኝን ለመከላከል ነዋሪዎች በአፍና አፍንጫ ጭንብል እንዲሸፈኑ ትዕዛዝ ሰጥተዋል። ካሜሩን ውስጥ እስካሁን 658 ሰዎች በቫይረሱ መያዛቸው ሲረጋገጥ ዘጠኝ ሰዎች በበሽታው ምክንያት ሞተዋል። አመሰግናለሁ። ቆንጂት፣ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በተመሳሳይ ሞገዶች ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሀሪክ ብላችሁ እንደምትከተሉን ተነጋገሩ። በኢንስታግራምና በዩቱብም ታገኙናላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ታገኛላችሁ። በፌስቡክ ላይቭ በቀጥታ ልታዳምጡን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። እንዲሁም የ ቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ መሳተፍም ትችላላችሁ። አድራሻችንን ለማስታወስ ያህል ክቡራትና ክቡራን፣ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። እንዲሁም የኢሜይል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ ዋና አዘጋጅ ትዝታ ብላቸው እያስተናገድ ኳችሁ ያለሁት ሶሎሞን አባተንን። በኮቪድ 19 ምክንያት ሁላችንም ከየቤታችን ሆነን ነው እየሰራን ያለ ነው ይህንን ስርጭትም ወደ እናንተ እያደረስን ያለ ነው። አብራችሁን ቆዩ እስከ ምሽቱ አራት ሰዓት ማስታወቂያ ያለኝ የተከበራችሁ አድማጮች፣ ነገ ስትሬት ቶክ አፍሪካ በኮሮና ቫይረስ ላይ ውይይት ይዟል። ታውን ሆል የአዳራሽ ውስጥ መሰል ውይይት ነው ቅንብሩ፣ በኢንተርኔት የሚካሄድ ውይይት ነው። ጥያቄዎቻችሁን ከኢትዮጵያም የተለያዩ አካባቢዎች የላካችሁልን አላችሁ። ከአፍሪካም የተለያዩ አካባቢዎች የደረሱን ጥያቄዎች አሉ። ነገ ስትሬት ቶክ አፍሪካ የቴሌቪዥን ስርጭት ነው በተለመደው ሰዓት ታገኙናላችሁ። ለትክክለኛው ሰዓት ዌብሳይታችንና ፌስቡክ ገጻችንን ፈትሹ። ስትሬት ቶክ አፍሪካ በኮሮና ቫይረስ ላይ ነገ ረቡዕ መጋቢት 30 በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ይቀጥላል። ገቢያቸው አነስተኛ የሆነ ሰዎች በኮሮና ቫይረስ ወረርሽኝ ሳቢያ ለማህበራዊና ለሰብአዊ ቀውስ እንዳይጋለጡ በማሰብ የአርባ ምንጭ ከተማ በጎ አድራጊ ወጣቶችና ነጋዴዎች በራሳቸው ተነሳሽነት ገቢ እያሰባሰቡ መሆናቸውን ለቪኦኤ ገልጸዋል። አስራ አራት ሚሊዮን ብር የሚደርስ ድጋፍ መሰብሰቡን የአርባ ምንጭ ከተማ አስተዳደር ገልጠዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው። የኮሮና ቫይረስ ወረርሽን ሊያስከትል የሚችለው ማህበራዊና ኢኮኖሚያዊ ቀውስ አሳስበናል ያሉ የአርባ ምንጭ ከተማ በጎ ፈቃደኛ ወጣቶችና ነጋዴዎች ቀውሱን ለመቋቋም ይረዳል ያሉትን ገቢ በአይነትና በገንዘብ በራሳቸው ተነሳሽነት ቤት ለቤትና እስከ ግል ድርጅቶች ድረስ በመሄድ እያሰባሰቡ መሆናቸውን ዛሬ በስልክ ለቪኦኤ ተናግሯል። የገቢ ሰብሳቢ ቡድን አባል የሆነው ወጣት አስማማዎች ድረስ ገቢን ለማሰባሰብ ያነሳሳቸውን መሰረታዊ ጉዳይ አስረድቷል። ሁኔታ በጣም ከባድ ነው። ሰው እየተዘናጋ ነው ያለው። አሁንም እንደምንመለከተው ጥንቃቄዎችንም እያደረገ ያለ ማህበረሰብ ጥቂት ነው። የመጣውንም አደጋ እየተገነዘበው አካል ውስን ነው። እኛ ግን በጋራ ቁጭ ብለን ካወራን በኋላም ይሄ አደጋ ቢመጣ ምን ያህል ጉዳት አለው የሚለውን ስናስብ ደንግጠናል። ሁላችንም ሰውን በዛ መጠን ማስተብ መቻል አለበት። ምናልባት ልንቆጣጠሩ የማንችለው ሰብአዊ ቀውስ ውስጥ ልንገባ ስለምንችል ያ በሰፊው በመንግስት አካላትም በግለሰቦችም የሀብት ማስተባሰብና የማጠራቀም ስራ ከዛች ችግሩ ሲከሰት የድሃ ድሃ አቅም የሌለውን እየለዩ መጠገፍና ህይወትን የማቆየት ስራ ልንሰራ ይገባል የሚለው ነው እኛን ያነሳሰል እና ወደዚህ ተግባር ያስገባን ማለት ነው። ሰላሳ በጎ ፈቃደኛ ነጋዴዎችና ሀምሳ ወጣቶችን የያዘው ይሄው ቡድን ሁለት አላማዎችን ይዞ መንቀሳቀሱንም ተናግሯል። አንደኛው ገቢ መሰባሰቡ ነው። ሁለተኛው ደግሞ የግንዛቤ ፈጠራው ነው። አሁን ያልኩ ከሀምሳ ወጣት ሀያው ወደ ገቢ ማሰባሰብ ነው የተሰማራው። ሰላሳው ደግሞ በራሱ ላይ ሌላ ሀምሳ ጀምሮ በየሰፈሩ በየመንደሩ የግንዛቤ የግንዛ ማስጨበጥ ማህበራዊ ርቀትን ሰው ሄጄ መታጠብ ባህል ደግሞ አዲስ ቢሆንብንም እንድናዳብር እየሰሩ ነው ያሉት። ከበጎ ፈቃድ ነጋዴዎች ውስጥ ካታ የአርባ ምንጭ ከተማ ነዋሪዎች ካላቸው ላይ ሳይሰስቱ የተለያዩ ድጋፎችን እያደረጉ መሆናቸውን ተናግሯል። ከሁሉም በላይ ግን ሎተሪ በመሸጥ ራሱንና ቤተሰቦችን የሚያስተዳድረው የአርባ ምንጭ ከተማ የብሔረ ቀበሌ ነዋሪ የሆነው የወጣት በርገኖ ዳዊት ቡቡ ልብ ገራገርና ለጋሽ እጆች ብርታት እንደሆናቸው ገልጠዋል። በሎተሪ ስራ ላይ የሚተዳደር ግለሰብ አንዱ ኩንታል በቆሎ አስፈጭቶ ሰጥቶናልና ከምንጠብቀው በላይ ከህብረተሰቡ በጣም ደስተኛ ሆኖ ወንድሞቻችንን እናግዛለን ብሎ በጣም ከፍተኛ አስተዋጽኦ የተደረገ ነው። ከምንጠብቀው በላይ ነው እየተሰጠ ያለውና ከውጭ ሀገርም የአርባምንጭ ተወላጆች ስልክ እየደወሉ ቃል እየገቡልን ነው። ትንሽ ነጋዴ ጀምሮ ሁሉም ሰው በጥሩ ሁኔታ የተባበረበት ያለ ነው እና እኛ በጣም ደስተኞች ነን ለወገኖቻችን ይህም በማድረጋችን። ከዚህ ከኮሮና ቫይረስ ጋር በተያያዘ የኢትዮጵያ ጭማሪ እያደረጉ ወቀሳ አቀርቦባቸዋል። እናንተ ግን በአንጻሩ በዚህ አይነት ተግባር ውስጥ ነው ያላችሁት እና የንግድ ማህበረሰብ የሚገባውን ትርፍ ማግኘት አለበት፣ ከሚገባው ትርፍ ላይ ማግኘት የለበትም። እንዲያውም በዚህ ጊዜ በጣም ጎን ለጎን ተደጋግፈን መስራት የሚገባን ጊዜ እንደሆነ እኛ የምናምናው ይህም በፈጸሙ አካላት ላይ መንግስት ጎን ለጎን እርምጃዎችን እየወሰደ ነው። እኛ ግን ባርባ እንደ አራምጭ ከተማ ግን ያገኘ ነው ተገላቢጦች ነው ገበያ ላይ ቁጭ ቁጭ ብሎ የሚቸረችር ሰው አንድ ጆግ በቆሎ እየሰፈረ አርባምንጭ ከተማ ሴቻ ገበያ ና ጭቀላ ገበያ ላይ ሁሉም እንደ አቅሙ ከታች እስከ ላይ ሳንል ማለት ነው። ባህሉ ጫይነቱን ያስመሰከረበት፣ እኛም እንደነጋዴ ደግሞ በራችንን ዘግተን የሆነ ነገር ይዘን ብንገባ ላጣው የዕለት ገቢ ለሚተዳደረው ሕዝብ ድጋፍ ማድረግ ስላለብን በቁርጠኝነት ድርጅቶቻችንን ዘግተን ይህን ስራ ሰርተናል። አርባ ምንጫ የሰላም የመቻቻል ሀገር ነች። ይህን የሚወድ ሕዝብ ሁሉ በጣም ከፍተኛ ድጋፍ እያደረገል ነው። ያነጋገረ ወጣት በርገን ነው ስሙ። ይህን አደረገ ተብሎ እንዲጠራ ባይሻም ሲሉ ያደረግኩት ደግነት ነው ስል ተናግሯል። አንድ ኩንታል በቆሎ ነው የሰጠሁት። እኔም ከችግሬ ስላደኩ የዳህልዝም ስለ ብዙ ችግርን አሳልፈን ለዚህም እግዚአብሔርም ስላደረሰን ደግሞ ያሳለፍኩትን ጊዜ ሰው እያሳለፈ እያየው እንዴት ሰትልበል በሚል ነው እግዚአብሔር ከሰጠን ላይ ቀንሰን ሰትንለት በሚል ነው እኔ የሰጠውት። በምን ያህል ገንዘብ ነው አንድ ኩንታል በቆሎ ገዝተ አስፈጭተ ለዚህ በጎ ተግባር የሰጠኸው? አንድ ሺ ሃምሳ ብር ሰውን ከመርዳት አንፃር ላይ በጣም ትንሽ ብሎ ኖሮኝ ብዙ ማለት አሁንም ብዙ ጓደኞች አሉኝ። ለፋ ሊቤር ጎዳና ላይ ማዱ ማቃቸው እነሱንም ያስተምራቸውም አሉ። ያው ከዛ ደግሞ ባለፈት ብዙ ነገር ባረግን እግዚአብሔር ብሎ እኔና ጤና ሀብት እየሰጠኝ ከሄደ ብዙ ልጆችን ማስተማር ምናምን ነው የምፈለገው። ይሄ ለእኔ በጣም ትንሽ ነው። የስራ ሁኔታ ደህንነትን በደንብ መጠበቅ የሚያስፈልግ ነው የሚመስለኝ። ሎተር ስታዘዋውር ብዙ ሰው ነው የምታገኘው። ምን አይነት ጥንቃቄ ነው እያደረግ ያለው? አንደኛ ነገር ዛፍ አለ እጄ ላይም አፍንጫ ላይም የምንጠቀመው አለ። ሁለተኛ ደግሞ ከሰዎች ብር እንደተቀበል ከዛ በኋላ ብሩን ጊዜ ላይ አልኮል ነፍቼ ነው የእነሱ እጅ ላይም እስኪብርቶ ብሰቃቸው የእነሱ እጅ ላይ አልኮል ነፍቼ ነው። ከዛ በኋላ እነሱ ጽፎም ይመልሱልኝ በዛ በዛ የተነከኩ ነው። ከዛ ቀጥል ደግሞ እኛ የቡክላሲን ጥንቃቄ ስናረስ በጣሪ ጠብቀናል። ከእነዚህና ደጋግ ካሏቸው መሰል እጆች በአንድ ሳምንት ውስጥ ብቻ ከአንድ ሚሊዮን በላይ ብርና የእህል ምግቦችን ማሰባሰባቸውን የተናገረው ወጣት አስማማው ለታለምለት አላማ በሚውልበት ሁኔታዎች ላይ መነጋገራቸውንም ገልጧል። አካባቢ ብቻ ሺ ብር በላይ የሚገመት ሰብስበን ለከተማ አስተዳደሩ አስረክበናል። ዛሬ ደግሞ ሲቀላ አካባቢ በአጠቃላይ ተሰብስቦ ወደ አምስት መቶ ሰባ ስድስት ሺ ስድስት መቶ አካባቢ የሚገመት የቁሳቁስ እርዳታ አስተባስበን አስረክበናል ማለት ነው። በአጠቃላይ ወደ አንድ ሚሊየን ሀያ ስድስት ሺ ስድስት መቶ የሚሆን ድጋፍ አስተባስበን አስረክበናል። ለአርባ ምንጭ ከተማና ለአካባቢው ነዋሪዎች ምስጋናቸውን ያቀረቡት የአርባ ምንጭ በጎ ፈቃደኛ ወጣቶችና ነጋዴዎች የኮሮና ቫይረስን በተመለከተ ለኢትዮጵያ ሕዝብ ጥሪ አቅርበዋል። ሰው አሁንም በደንብ አልነቃም፣ አልተሰማውም፣ የጉዳቱን መጠን አልተገነዘበም። ሌሎች ሀገሮች ምናልባት በቀን ውስጥ ከዘጠኝ መቶ በላይ እስከ አንድ ሺ ሰው አስክሬን አንስቶ ለመቅበር እየተቸገረ ነው። በእኛ ሀገር የሚኖረር ዘይቤ ደግሞ ስርጭቱ እየሰፋ ከሄደ ጉዳቱ ከፍተኛ ነው። ያለንበት የድህነት ደረጃ ይታወቃል። የህክምና ቁሳቁስና በቂ የህክምና ተቋማት እንደውም ሐኪሞች ራሱ የለንም። አሁን መንግስት ራሱ የበጎ ፈቃደኞችን ጥሪ ያደረገ ነው። ይሄም ያሳየው ስጋቱ ከፍተኛ መሆኑ ነው። ስለዚህ ስለዚህ አሁንም ይጠንቀቅ። የአርባ ምንጭ ከተማ አስተዳደር የወጣቶችና ሴቶች ጽህፈት ቤት ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ኢሳቅ አብርሃም ከገንዘቡ በተጨማሪ በጎ ፈቃደኞቹ ስድስት መቶ ኩንታል የሚደርስ የምግብ እህሎች ሰብስበው ለከተማው አስተዳደር ማስረከባቸውን ተናግሯል። በተጨማሪም ከነዚህና ከተለያዩ በጎነትና ሰብአዊነትን ካስቀድሞ ለጋሽ አካላት 14 ሚሊዮን ብር የሚደርስ ሀብት ለዚህ ዓላማ ተሰብስቦ በዞኑ ገንዘብ ማሰባሰቢያ አካውንት ውስጥ መግባቱም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም፣ አመሰግናለሁ ዮናታን። ተከታዩ ሐኪሙን ይጠይቁ ነው። ዛሬ ዛሬ የዕለት ተዕለት ኑሮአችን አካል እየመሰለ ያለው የኮሮና ቫይረስ ወረርሽኝ ባስከተላቸው የጤናና ማህበራዊ ተጽዕኖዎች ላይ ያተኮረ ቃለ ምልልስ ነው። ለምሽቱ ሐኪሙን ይጠይቁ ይዞ የቀረበው አንድ ሰው ለኮቪድ-19 ሲጋለጥ በሰውነት ውስጥ የሚፈጠሩትን ለውጦች፣ የህመም ስሜቶችና በሽታዎች በአንዳንዶች ላይ እስከ ህልፈት ሊዳርግ የሚችለውን አደገኛውን የሳንባ ምች በዝርዝር የተመለከቱት እንግዳችን ዶክተር አሰፋ ጀጃው ዛሬ ደግሞ የወረርሽኙን መልክ ብዙ አንድምታዎች በጽኑ ህሙማን ህክምና አዋቂ አይን ይቃኙልናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱ ያሰናዳውንም በቀደመው ቃለ ምልልሳቸው ከገታበት ጭብጥ ይጀምራል። ዶክተር አሰፋ ሰውነት የሚታይ ህይወት ጥያቄ ልጠይቀው በእድሜ ዘመኖ ያልታየ ወረርሽኝ ነው ማለት እንችላለን። እንደ ህዳር በሽታ ያለው የዛሬ መቶ ዓመት የስፓኒሽ ፍሉ በመባል የሚታወቀውን ያለ ግዙፍ ዓለምን ያዳረሰ በሽታ ባለፉት ጥቂት አስርታት ውስጥ አልታየም ና ይሄ ሰዓት እንዳንረሳ ሆኖ የሚያልፍ ይመስላል። ምን ያህል የበረታ ጉዳት ያደርሳል? የምን ያህል ሰዎችን ህይወት ማትረፍ ይቻላል? እነሱ ጥያቄዎች እንዳሉ ሆነው ይህን ጊዜ መለስ ብለን የምናይበት ግን ሩቅ እንዳልሆነ ቻይና አሳይታለች እና በወራት ውስጥ ተማሪዎቹን ክንዋኔዎች የተሰራ ያልተሰራውን የማየት እድል ገጥመን ይሆናል። ከዚያ በፊት ግን ዛሬ ማየት የሚችሉት ካለ አለማችን የሚቀይር አጋጣሚ ይመስሎታል? አንዳንዶች እንደሚያስቡት ማስተካከያ የምትፈልግ አለም ያለችበት ቦታ ይመስላል። በድክመት የመጡ በተለያየ ደረጃ ባሉ ድክመቶች የተከተሉ ችግሮችን የህይወት ጥያቄ ነው። ልክ ነው። ይሄ ነገር ብዙ ወደ ኋላ ብለን ለምሳሌ ጥናቶችን ብናይ ይሄ ራሱ ይሄ ቫይረስ የእነሱ ዝርያዎች ችግር ሊያመጣ ይችላል፣ ወደፊት ኤፒደሚክ ፓንደሚክ ወረርሽኝ ሊያመጣ ይችላል ተብሎ የተጻፉ ጽሁፎች አሉ። ኮቪድ የሚባለው የአሁኑ ራሱ አይሁን እንጂ እስካሁን ተደጋግሞ የመጡ ሁለቱን ጠቅሰዋል። በዚህ ቫይረስ በራሱ ላይ ተገምተዋል ነው ያሉት። ልክ ነው። እንደውም ሁለት ሺ አምስት ላይ የአንዱ የማይክሮባዮሎጂ ጆርናል ላይ የወጣው ከዛም አልፎ የቻይና የዌት ማርኬት የሚባለው ይሄ አሁን እንሰሶች የሚሸጡበት ገበያ ከዛ የሚደረገው ብዙ የቫይረስ ጥናቶች አድርገው አደገኛ ነው ከዚህ የተነሳ ወረርሽኝ ሊመጣ ይችላል ብለው ሳይንቲፊክ ጽሑፍ ጽፈዋል። ስለዚህ በጊዜው የሚገባውን ነገር አላደረግንም። ሁለተኛ ምንድን ነው የአሁኑ ወረርሽኝ እንደሌሎች ላይ ለየት የሚያደርገው? ዓለማችን ሌላ ነች። አሁን በጣም ትልቅ የህዝብ እንቅስቃሴ ነው ያለው ከዳር እስከ ዳር። አውሮፕላኑ ዓለምን ከላይ እስከ ታች አገናኝተዋል። ክሩዝ እንኳን ይሄ የመርከቡ ምስት እንኳን ሰው ክሩዝ ላይ ያለ የሚኖር ነው የሚመስለው በየቦታው እነዚህ ሁሉ ነገሮች ናቸው እንግዲህ በፍጥነት እንዲዛመት ያደረጉት እንጂ ወረርሽኝ ይመጣል ተብሎ ተጠብቀዋለም ወደፊት ጥንቃቄ መደረግ አለበትም ተብሏል። እነሱ ግን አልተደረጉም። ይሄ አሁን ትልቅ ደወል ነው፣ ትልቅ ደወል ነው። እንቆጣጠረዋለን፣ እናልፈዋለን። ብዙ ወረርሽኞች ሄዱ። አልስፓኒሽ ፍሉ ለምሳሌ ሰላሳ ሀምሳ ሚሊዮን ሕዝብ ላይ የጨረሰው ያን እንኳን ብዙ እንትን ነገር በሌለበት ብዙ ኮሚኒኬሽን። ይሄኛው ግን አንደኛ እሱን ለማዳን አሁን ከፍተኛ እርብርብ በሁሉም አቅጣጫ እየተደረገ ነው በክትባት ፍለጋ በአብዛኛው ክትባት ነው መድኃኒት እንኳን ለቫይረስ ብዙ ጊዜ ሶሉሽን ሆነ ሀቅም ቻቪ ሌላ ከሆነ የኮምቢኔሽን መድኃኒቶች እየተወሰዱ እየተወሰደ ያሉ ሜዥሮች እነዚህ ሁሉ ነገሩ ግን ትልቅ ትልቅ የማንቂያ ደወል ነው። ምክንያቱም ገና ወረርሽኞች ወደፊትም ሊመጡ ይችላሉ። አኗኗራችን መቀየር አለበት። ለወደፊት ማሰብ መቻል አለብን። ብዙ የሳይንስ ሰዎች የሚሰጡትን ትንበያ የፖለቲካ ሰዎች፣ ሌሎችም መስማት አለባቸው። እንዲያውም አንዳንዴ ለምሳሌ ዛሬ ድስከሲ ያደረግ የነበረው ሳይንቲስቶች መምራት አለባቸው። የፖለቲካ ወንበሩን ይሰጋሉ አለመክረ ያሊቱን ያውቁታል። የፖለቲካ ሰዎች የሚያዩት የቅርቡን ብቻ ሊሆን ይችላል። የሚቀጥለውን ምርጫ ብቻ ሊሆን ይችላል ሊሆን ይችላል አስተሳሰባችንን ሁሉ የሚቀይር ይችላል ብዬ ነው ማስበው። ይህን ፕሮግራም የሚከታተሉ ከራሳቸውም ጋር ከጓደኞቻቸው፣ ከቤተሰብ አባላትም ጋር እንዲነጋገሩ ጭምር የህይወት ጥያቄ ብዬ ያለውና በአገር ደረጃ በዓለም አቀፍ ደረጃ እንደ ህብረተሰብ ያለውን እይታ ነው የተመለከት ነው። ማንቂያ ደወል ይሆናል ብለዋል። ማስተካከያ ይፈልጋል እና ይሄ ማስተካከያ ብዙ የተዛቡ መንገዶችን ለማስተካከል እንደሚረዳ ይታሰባል። በግለሰቦች ህይወትስ? ሰዎች የግል ህይወታቸውን ከአደጋው ከሞት ትንቅንቁ ባሻገር ለአንዳንድ ነገሮች ያለንን ግምት፣ ለህይወት የምንሰጠውን ትርጓሜ፣ እንዲህ ያለው ፈታኝ ነገር ሲመጣ ወደ ውስጥ ማየት መመርመር እድል ይሰጣልና፣ ለፈቀዱና ለደፈሩ እንዲደፍሩ፣ ሌሎችም እንዲያዩ ጭምር ምን ይታየታል። የግለሰቦችንም የህይወት ምልከታ የመቀየር እድል ይኖረዋል ይላሉ አለው። አንደኛ የሰው ልጅ በተለይ ትቢትም ኮንቴንትም ያለው አይነት አስተሳሰብ ላይ አለው። ዓለምን የሚቆጣጠር እሱ የሚገዛ ነው የሚመስለው። አንድ ቫይረስ ግን እንዴት ልትረብሸው እንደምትችል ያው ያየ ይመስለኛል። እያንዳንዱ ሰው እና ሰው በቤተሰቡም ደረጃ ጊዜ ማጥፋት አለበት ከቤተሰቡ ጋር አረጋውያኖች እንደዚህ ጨዋጭር ሊሆን እንደሚችል ማወቅ አለበት። ጊዜ ማጥፋት አለበት ከእነሱ ጋር። ለአለምም ርብርብና ሩጫው በአብዛኛው መቴሪያል የምንለው አይነት ነገር ላይ ነው፣ በአማርኛ እንድትሳዊ ነገሮች ላይ ነው ሰው የሚያተኩረው በብዛት እንደዚህ መሆን የለበትም። አለማችን ደግሞ በጣም ፍጥረት ራሱ ባላንስ የሚጠይቅ ነገር ነው አፈጣጠር እና አለምንስ ጊዜ እየመነጠርን ነው ወይ? ደኑን በላሸን ነው ወይ? የዱር አራዊቱን አዋፉን፣ ምኑን ባላንሱን እያዛባው ነው ወይ? በተለይ ሶስት አራት ጊዜ ነው ይሄ አሁን የቫይረስ ወረርሽኝ በዚህ ሀያ አመት ውስጥ የመጣው ኮሮና ጋር የሚመሳሰሉ ነገሮች ለምን እና ብዙ ነገሮች ወደኋላ ብለን እንድናስብ ኑሯችንን ወደ ቤዚክ ወደምንለው አይደለም የትኛው ነው አስፈላጊ ነገር ወደሚለው ነገር እንድናተኩርም ያደርጋል። ሁለተኛ ድንገተኛ እንደዚህ አንድ ወረርሽኝ መጥቶ ስንት ሰው እንደዚህ ሊያድቅ እንደሚችል ራሱ ይሄኮ ሻክ ነው፣ አስደንጋጭ እና ወደ ኋላ ህብረተሰብ መሆኑን ማወቅ አለበት እና የትኛው ህብረተሰብ ደግሞ የእኛ አካል መሆኑን ማወቅ አለበት። በዓለም ላይ የትም ቦታ የሚደርስ ነገር ያን ሰው ሌላ ቦታ ላይ ያለን ቢሆን እንደሚመለከት ማወቅ አለበት። እና ያለን ኮመን ዩኒቨርስ ኮመን ዩኒቨርሳል ጎል ነው። በተለይ አንዳንድ ሰው በተለንሽ ነገር ወይ በዘር ወይ በሃይማኖት፣ ወይ እንደኛ ሀገር ደግሞ በክልል በምናምን እንደዚህ በሚያደርግበት ጊዜ ዓለም ራሷ እኮ አንድ ትንሽ ነገር ናት። ይኸው እንግዲህ አንድ ነገር መጥቶ በርስን አለፍ ብሎ እንዲያስብ የሰውን አስተሳሰብ በጣም ሰፊ የሚያደርገ ይመስለኛል። ዶክተር አሰፋ መጀጃው የኮሮና ቫይረስ ኮቪድ አስራ ዘጠኝን ፈተናዎችና ፈተናዎች ና ይልቁንም በሳምባ ላይ የሚያደርሰውን ጉዳት እስከ ህይወት ጥያቄዎች ድረስ ሰፊ ውይይት አድርገናል። ሌላ አጋጣሚ ተመልሶ ሌላ ውይይት እንደማገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። አመሰግናለሁ። በእኔም በኩል አሉላንና ዶክተር አሰፋ ጅጃውን የተከበራችሁ አድማጮች ከዶክተር አሰፋ ጋር የተደረገው ቃለ ምልልስ ሙሉን ከዌብሳይታችን እና ከፌስቡክ ገጻችን ታገኛላችሁ። ወደ ተከታዩ ቅንብር እንለፍ። በ ሺህ ሰባት መቶ ሰባ አንድ አመተ ምህረት ወደ ኢትዮጵያ የዘለቀው ስኮላንዳዊ አገር አሳሽ ጄምስ ብሩስ በወቅቱ ኢትዮጵያ ውስጥ በተለይ ጎንደር አካባቢ ከፍተኛ ወረርሽኝ ተከስቶ ለበርካቶች ሞት ምክንያት መሆኑን ዘግቧል። በ1860 ዎቹም ፈንጣጣ ብዙዎችን ገድሎ የብዙዎችን አካል አጉድሎ ጠባሳውን ጥሎ እንዳለፈ ፈረንሳዊው አርኖልድ ዲ አባዲ ጽፏል። በተለመደው አጠራር የህዳር በሽታ የሚባለው ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለው እና ያኔም ዓለምን ያዳረሰውና እንዲሁ የፈጀው ስፓኒሽ ፍሉ የሚባል በሽታ የዛሬ መቶ አመት ገደማ ተከስቶ ያደረሰው መጠነ ሰፊ ጉዳት በሰነዶች ሰፍሮ ይገኛል። ወረርሽኞቹም ከዚያ የከፋም የህይወት ጥፋትን እንዳያስከትሉ ቤተ እምነቶችና የሃይማኖት አባቶች ብዙ ጥረዋል፣ ብዙ ውለዋል እየተባለ ይነገርላቸዋል። የወሎ ሪፖርተራችን መስፍን አራጌ ያዘጋጀውን እናዳምጥ። ኢትዮጵያ በርካታ ሺህ ዓመታትን በተሻገረ ዘመኗ ብዙ ወረርሽኞች እንዳስተናገደች የታሪክ መዛግብት ይዘክራሉ፣ ምሁራን ያስረዳሉ። እንደ ዘመኑና እንደ ወረርሽኙ አይነት የጉዳቱ ስፋት ቢለያይም ሁሉም አሳዛኙን ጠባሳ ጥለው አልፈዋል። ግን ግን ወረርሽኞቹ የብዙዎቹን ሕይወት እንዳይቀጥፉ የቤተ እምነቶች የሃይማኖት አባቶችና የግለሰቦች ሚና የማይተካ አስተዋጽኦ እንደነበረው የታሪክ ምሁሩ ዶክተር ምስጋናው ታደሰ ይገልጻሉ። የእምነት ተቋማት እንዲህ አይነት ወረርሽኞች ሲነሱ በተለይም ደግሞ እንግዲህ እኔ በቅርበት የማውቅ እና ያደጉበትን የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ሀኪምናት ዘመናዊ ሕክምና ባልነበረበት ዘመናዊ ሐኪም ባልነበረበት ሁኔታ የተጨነቀ የሚጽናናባት የታመመ የሚፈወስባት የሳይኮሎጂካል ቴራፒ የሚሰጥባት ተቋም ነች። ስነ ልቦና ሕክምና እውነት ነው። ስነ ልቦና ሕክምና እንደዚህ አይነት ከፍተኛ ስርጭት ያለ ወረርሽኝ በሚነሳበት ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ወረርሽኙ እየተከሰተ ባለበት ሁኔታ ጸሎት ነው የሚታወጀው ምዕመናን ተሰብስበው ምህልና እንዲያደርሱ እንዲማለ ሊያስተዳድሩ ይደረጋል። በሌላ በኩል ደግሞ እንዲነጹ ይታጠቡ። ምናልባት አስተውለ ከሆነ እዚህ ቅዳሴ ላይ ካህናቱ ቢያንስ ሁለት ሦስት ጊዜ ይታጠባሉ። ቅዳሴ ሲጀምሩ ይታጠባሉ። በመሀል ንጹሕ ያልሆነ አይቀርብ እያሉ ይታጠባሉ። በመጨረሻ ደግሞ ቅዳሴን ጨርሰው ሰው ሊያቆርቡ ሲሉ ይታጠባሉ። ስለዚህ ከመንጻት ጋር ከንጽህና ጋር የተያያዘ አስተምህሮ ያላት ቤተ ክርስቲያን ነች። በመሆኑም እንዲህ አይነት ወርች ሲነሳ መመናዊ እንዲነጹ እንዲታጠቡ ንስሐ እንዲገቡ እንዲመለሱ ይደረጋል በኮተቤ ሜትሮፖሊታን ዩኒቨርሲቲ የምርምር ጥናት ልማት ክትትልና ተግባራ ዳይሬክተሯ ዶክተር ሩቅያ ሐሰን ቀደም ባሉት ጊዜያት ለህይወት ስጋት ለአካል ጉዳት ለአገር መዓት የሆነ ፈተና ሲመጣ የእስልምና እምነት ተከታዮች ያደርጉታል ያሉትን እንዲህ ይገልጻሉ። ሙስሊሞች እንዲህ አይነት ችግር ሲገጥማቸው፣ በተለይ ወሎ አካባቢ ያሉ ሙስሊሞች እንዲህ አይነት ነገር ሲገጥማቸው ቶበት የሚባል አለ። ቶበት ማለት ይቅርታ ነው። ፈጣሪ ሰራ ነው ስራ በጣም ያልወደደው ነገር አለ። ስለዚህ ይህንን እንደ መቅሰፍት ልኮብን ነው ብሎ ስለሚያስቡ ወደ ቶበት ወደ ይቅርታ በግለሰብ ደረጃ በማህበረሰብ ደረጃ ቶበት ያደርጋሉ ማለት ነው። ይቅርታ ይባባላሉ። አፉ ይባባል ይባላሉ የመጀመሪያው ይሄ ነው። ሁለተኛው ብዙ ጊዜ አርብን ተላፍ ተደርጎም ተብሎ ሰደቃ ይደረጋል ማለት ሚስኪኖችን ራሳቸውን በአግባቡ መመገብ የማይችሉ ድሆችን ፈልጉት ነገር ይሟላላቸዋል። ምግብ ይዘጋጃል። አንድ ላይ ሰደቃ ይበላ እና በአንድ ላይ ሆኖ ጸሎት ይቅርታ ይላሉ ማለት ነው። ይሄ ግን የሚደረገው ወረርሽኙ ገብቶ የተያዘው ማህበረሰብ ለብቻ ተገልሎ ተቀምጦ ነው። በጸሎት መሰባሰቡ አደጋ መቀራረቡ ጉዳት የሚያስከትል ከሆነ ቤተ እምነቶች ቀዳሚው ምክራቸውም ተግባራቸውም ሰዎች ርቀታቸውን ጠብቀው እንዲቆዩ ማድረግ ነው። ወረርሽኙ የተስፋፋ ብዙዎችን እያጠቃ በሚሄድበት ጊዜ ግን አማኞች በየቤታቸው እንዲቀመጡ ነው። ካህናቱ ደግሞ የዞሩ የበሽተኛውን ቤት ወይም ደግሞ ሰፈሩን መንደሩን እንዲያጡ ይደረጋል። ይሄ እንግዲህ መጽሐፍ ቅዱሳዊ መሆኑ እናገኘዋለን። በመጽሐፍ ቅዱስ ስለ ጥንቃቄ፣ ስለ ንጽህና፣ ወረርሽኝ በሚከሰትበት ጊዜ ደግሞ በቤት ውስጥ መቀመጥ እንዳለብን ያስተምራል። እንደው ለምሳሌ ያክል በኦሪት ዘጸአት ምዕራፍ አስራ ሁለት ላይ ስናነብ እስራኤላውያንን ከግብጽ ለማውጣት በግብፃውያን ላይ የተለያየ ወረርሽኝ ወይም ደግሞ መቅሰፍትና ማት በሚመጣበት ጊዜ የመጨረሻው መቅሰፍት ሞተ በኩር የሚባል የግብፃውያንን የመጀመሪያ ልጆች የገደለ፣ በዛን ጊዜ እስራኤላውያን እንዲያደርጉ ከተነገራቸው መመሪያዎች አንዱ በቤታቸው እንዲቀመጡ ነው። እንደውም ምንድን ነው ያሉኝ አንዱ ሸህ እንደዚህ አይነት ነገር ሲከሰት በርቀት ሆኖ በወንጭፍ የሚጠብቃለ ነው ያሉት። እንዳይገባ ሌላ ሰው ማለት እንቢ ብሎ የሚገባ ከሆነ ኢንፌክትድ ሆኖ ማህበረሰቡን ይበቅላል ተብሎ ስለሚታሰብ በወንጭፍ የሚጠበቁት አለ። በሩ ላይ የሚገቡት ትሪት የሚያደርጓቸው ሰዎች ብቻ፣ ምግብ የሚያቀብሉ ብቻ በርቀት ነው እነዛ አንዳንዶች ክፉ ዘመን የተወሰኑት ደግሞ ታላቁ ረሀብ እያሉ የሚጠሩትና በአስራ ዘጠነኛው መቶ ክፍለ ዘመን መጨረሻ የተከሰተው ቸነፈር በኢትዮጵያ ብዙ ህይወትን ያስከፈለ ብዙ ቀንድ ከብቶችን የጨረሰ ነበር በወቅቱ የመሃል አገር ህዝብ ለሰዊ ቀም ሰው ተቸግሮ በረሃብ ሲጎዳ ዳግማዊ አጼ ምኒልክ ከኦጋዴን አካባቢ የእንስሳት ግዢ እንዲፈጸም በማድረግ የቀንድ ከብት እጥረቱን ለመቅረፍ ሞክረው ነበር። ጊዜው ረሃቡ ባመጣው ችግር እዚያም እዚህም በሽታ የተስፋፋበት ነበር። የከብት ግዢና ሽያጩን በበላይነት እንዲያስተባብሩ የተመደቡት የንጉሠ ነገሥቱ ባለሟል አዛዥ ወልደ ጻድቅ በወቅቱ የከወኑትን አርያነት ያለው ተግባር በወሎ ዩኒቨርሲቲ የታሪክ ምሁሩ ፕሮፌሰር ጋሻው መሐመድ እንዲዘክሩታል ተመደቡለትን ይዞ ሲሄድና ሲመጣ በነበረበት ወቅት ያው አብረውት የነበሩት ወታደሮች ብዙዎቹ ለህልፈት ይዳረጋሉ። እሱ ደግሞ በአጋጣሚ በበሽታው እያዘ። አሁን በበሽታው ከተያዘ በኋላ ምንድን ነው ያደረገው? አንደኛ ከኦጋዴን የመጡ ከብቶች ሌላ ቦታ ከመበተናቸው እና ሌላውን ከመበከላቸው በሽታውን ከማሰራጨታቸው በፊት በቀጥታ ከብቶቹ አሳር ከሌላው ጋር በማይገኝ ቦታ ውስጥ እንዲቀመጡ አስደረገና ያ የንግድ መ መስመር ግንኙነቱ እንዲቋረጥ አደረግ። ማንም ሰው ወደ ኦጋዴንም ሂዶ ከብት እንዳያመጣ ከኦጋዴንም ወደ ላይ ከብት እንዳያመጣ ማለት ነው። የአዛዥ ወልደ ጻድቅ ሁለተኛ ተግባር ግን ራስን ከልሎ የማቆየት ውሳኔ ነው። የበሽታ ተላላፊ መሆኑን አውቄያለሁኝ። ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ብገናኝ አይገባም ይልና ድንኳኑን ይዞ ጫካ ይገባል። እኔሊክ ዴኔ ያለውን ወለውን በዚህ በበሽታ ተነጠቀ። ጥሩ ዋጋ አለው። እኔስ በሽታው ለሌላ አራ ብቻ በሞትስ ምን ፋይዳ ያለው? ስለዚህ ጫካ ገብቼ ራሴ ማግኘ ከማንም ሳልገናኝ እየጸለይኩኝ መቀመጥ ይሻላል። ከዛ በኋላ ሰውዬ በአጋጣሚ ይተርፋል። በደሴ ከተማ ነዋሪ የሆኑት የእድሜ ባለ ጸጋው በሽር አርጋው በዘመናቸው የደረሱበትን ሲተርኩ በወረ ሄመኖ አካባቢ የጉንፋን ምልክት ያለው ዘልስ የተባለ በሽታ ብዙ ጉዳት አስከትሏል። ጉዳቱ ካስከተለው በላይ የከፋ እንዳይሆን ያስቻለው ግን በአካባቢው ያሉ የሃይማኖት አባቶች እና የባህል ሕክምና አዋቂዎች በሰጡት ጥልቅ ትእዛዝ እንደሆነ ይጠቅሳሉ። አቦቶችን አንድ ዘመን በሀምሳ አራት እንዲያው እንዲ ዘልስ ገብቶ አራት ሰው አልቀዋለ። ዛን ጊዜ የሀገር ባል ሚዲያ ሰዎች ነበሩ እና ሊበጥዬ የሚባሉ ነሸሁመር የሚባሉ ሰዎች አሉ። ያላ ሰዎች እነሱ ዘንድ ይከዲያል የሚታጠን ይሰጣሉ። አትረባረቡ ነው የሚሉት። ምን ማለት ነው አትረባረቡ? ገለል በሉ፣ ተቀናነሱ አሁን እኮ ነው ነው መንግስት የሚለው አትጨባበጡ ታጠቡ የሚሉት እነዚያም የዚያን ጊዜ አትረባረቡ አንድ ላይ መሆን ወረርሽኝ ማባባስ እንጂ ውጤት የለውም እያሉ ይመክራሉ ይሻሻል ወረርሽኝን ማህበራዊ ርቀትን በመጠበቅ መከላከል ሃይማኖታዊና ታሪካዊ መሰረት ቢኖረውም አሁን አሁን የሃይማኖት አባቶች ምክር እየተገፋ መምጣቱ ያሳስባል ይላሉ ዶክተር ሮቅያ ፈጣሪ በየቤታችን ያሉ ከራሳችን ቅርብ ነው ከትንፋሻችን ቅርብ ነው የሃይማኖት አባቶቻችን እየነገሩ ነው። ግን ያንንም ቢዙ ነው ሰው ወደ ሃይማኖት ቦታዎች የሚሄድ ነገሮች ነው ያለው ተቃራኒ ማለት ነው። እንግዲህ አላዋቂ የምንላቸው በእኛ አስተሳሰብ ስንሴ ገብተው ያልተማሩት የኛ ማህበረሰቦች የሚያሳዩት የሃይማኖት አባቶች የሚነግሯቸውን ሰምተው የተባሉትን ተከልክለው ነው እንደዚህ አይነት ወረርሽኞችን በጣም ሳይስፋፉ የሚያጠፉት የነበረው። ክምና ባለሙያ የሚነግረን የሃይማኖት አባቶች የሚነግሩንን እንጂ እያልን እየሄድን ያለን ነው እና ልክ እነሱ በወንጭፍ ሲጠቀሙ እንደነበረው አሁንም ትንሽ ምጃ መውሰድ ያስፈልግ ይመስለኛል። አንድ የመቶ አመት ሽማግሌ የሀያ ሁለት አመት ወጣት አባባ እድሜዎ ስንት ነው አለ እሳቸው መቶ አመት አሉ ረግኛ እየተጨነቅና አንቱ ይህን ያህል ኑሮ አለሳ ባለ የጠጋ ነው አሏቸው አላ ሰቶኛ ላሮ እሱ ብቻ አይደለም እኔም እየገደብኩት ነው ከሚጠላበት ከሚፈራበት እያቆምኩ ነው እና እኔም እየረዳሁ ነው መቶ አመት ያኖረኝ ወረሺ ቤት ገዴል ቤት እሳት የሚፈራ ነገር አልገባም አሉት ለአሜሪካ በአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ መስፍን ለቅንብሩ አሁን ጥቂት ሙዚቃን ጋብዛችሁ ሆነው ወይ ሸለቆ

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና ከየቤታችን ከምንሰራበት ሆነን እንዲሁም በኢትዮጵያም በዓለም ዙሪያም በየመስኩ በመላ ባልደረቦቻችን ስም ለዚህ ምሽት የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔም እኔ ማስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። うん。<music>